Chalak Kisuture. Yo y América DEMS Radio Taviano, Estoy aquí porque quiero que sepan እዚህ ስፍራ ላይ የተገኘሁት ደስታችሁም ሆነ ሐዘናችሁ ተስፋችሁና የገጠሟችሁ ችግሮች ሁሉ ምን እንደሆኑ ስለምረዳ ነው። በየቀኑ የሚገጥሟችሁም መሰናክሎች አውቃለሁ። ታዲያ እንዴትስ ይቻለኛል በእናንተ ላይ የሚፈጸመውን በደል ሳላወግዝ ማለፍ? የሮማ ውርሰ ሊቀነ ጳጳሳት አባ ፍራንሲስ የኬንያ ጉብኝታቸውን በአንድ ጽዳቱ ባልተጠበቀ የድሆች ሰፈር ተገኝተው ከሰጡት አስተያየት የተወሰደ ነው። ዝርዝሩ በአብይ ርዕስ ይቀርባል። ህዳር ዘጠኝ ቀን በኦሮሚያ ግንጪ ከተማ ውስጥ የጀመረው የተማሪዎች ተቃውሞ በዛሬው ዕለትም በምዕራብ ወለጋ ሁለት ከተሞች መቀጠሉ ተዘግቧል። በዚህም ላይ ዘገባ ይኖረናል። የሮማው ርዕሰ ሊቃነ ጳጳሳት የናይሮቢ ጉብኝት እንዳበቁ ኢትዮጵያ ብሔራዊ የአደጋ ስጋት ስር አመራር ኮሚሽን ልታቋቁም ማቀዷና አዲስ የኤድስ አሳሳቢ ሁኔታ መፈጠሩ በዜናችን ውስጥ የተካተቱ ቀዳሚዎቹ ናቸው። የሳምንቱ ቅንብሮች በወቅታዊ ርዕሶች ላይ የሚያተኩረው ሰጣ ገባ ክርክርና አፍሪካ በጋዜጦች በሁለተኛው አጋማሽ ይጠብቋቸዋል። ጤና ስትል እንደምናመሻቸው ክቡራትና ክቡራን አድማጮች ከዛሬ አርብ ህዳር 16 2008 ዓ ም ዝግጅታችን ጋር የምሽቱ አስተናጋጆች አሉላ ከበደና አዎ ዛሬ ህዳር 17 ጋር አብረን የምናመሸው እኔ አዲሱ አበበም ከአቀናባሪው ንጉሶ ታምሬ ከስርጭት መሀንዲሱ ሎፔዝ ጋር ነው። ቅድሚያው የምሽቱ ዜና የሚደመጥበት ይሆናል። ኢትዮጵያ ብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ልታቋቁም ነው ተባለ። ድርቅ ተኮር አደጋ ከተከሰተ በኋላ የአስቸኳይ ጊዜ የምግብ እርዳታ ላይ ያተኩር የነበረውን አሰራር ወደ ተሟላ የአደጋ ስጋት ስራ አመራር ማሸጋገር አስፈላጊ መሆኑን የሚኒስትሮች ምክር ቤት አስታውቋል። እስክንድር ፍሬው። ውሳኔው ይፋ የተደረገው የኢትዮጵያ የሚኒስትሮች ምክር ቤት ሰሞኑን ያካሄደውን አስቸኳይ ስብሰባ ተከትሎ ነው። የተቀናጀ በተጠያቂነት ላይ የተመሰረተና ያልተማከለ የአሰራር ስርዓትን በመዘርጋት ከአደጋ በፊት በአደጋ ጊዜና ከአደጋ በኋላ መወሰድ የሚገባቸውን እርምጃዎች በወቅቱና በተሟላ ሁኔታ መውሰድ እንደሚያስፈልግ አስታውቋል። ተቋሙ የሚመሰረተውም በአደጋ ምክንያት ሊደርስ የሚችልን ጉዳት ከመቀነስ አንጻር የሚመለከታቸውን አካላት ሁሉ ለማሳተፍ በሕግ ማዕቀፍ መደገፍ በማስፈለጉ እንደሆነ አስታውሷል። ምክር ቤቱ እንዳለው እስካሁን የነበረው አሰራር በዋናነት ድርቅ ተኮር አደጋ ከተከሰተ በኋላ የአስቸኳይ ጊዜ የዕለት እርዳታ በማቅረብ ሕይወት በማዳን ላይ ያተኮረ ነበር። እናም ይህንን አሰራር ወደ ተሟላ የአደጋ ስጋት ስራ አመራር ማሸጋገር ወቅቱ የሚፈልገው ጉዳይ ሆኖ መገኘቱን ነው። በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተጠቀሰው የሚኒስትሮች ምክር ቤት ያመለከተው ብሔራዊ የአደጋ ስጋት ስራ አመራር ኮሚሽን በኮሚሽነር የሚመራ እንደሆነ ታውቋል። በበልግ ዝናብ መጥፋትና ኤሊኖ ባስከተለው ድርቅ ምክንያት በኢትዮጵያ የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር 8.2 ሚሊዮን ደርሷል። ቁጥሩ ሊጨምር እንደሚችልም እየተገመተ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የተባበሩት መንግስታት ድርጅት የኤችአይቪ ኤድስ ፕሮግራም ያወጣው አዲስ ዘገባ አፍሪካ ውስጥ አሳሳቢ የሆነ አዲስ ሁኔታ እንዳለ ይጠቁማል። በሀገሪቱ አዲስ ለኤች አይቪ ኤድስ የሚጋለጡ ሰዎች በመምክንያት የሚሞቱ ጎልማሶች ቁጥር እየበዛ መሄዱን፣ በህጻናት በኩል ግን ኤች አይቪ ኤድስ የሚገኝባቸው ወይም ለቫይረስ የተጋለጡ ህጻናት ብዛት እንደቀነሰ አዲሱ ጥናት አመላክቷል። የአሜሪካ ድምጽ ራዲዮ ዘጋቢ አኒታ ፓውል በዓለም አቀፍ ደረጃ ከፍተኛ የኤች አይቪ ብዛት ወይም ለኤች አይቪ የተጋለጡ ሰዎች ብዛት ካለባት ደቡብ አፍሪቃ ዋና ከተማ ጆሀንስበርግ የላከችውን ዘገባ አዳንች ፍሳ ይዛ አፍሪካ ውስጥ በአሁኑ ወቅት ኤድስ በሽታ በአስራዎቹ ዓመታት ዕድሜ ክልል ውስጥ ላሉ ወጣቶች ሞት ዋናው ምክንያት እየሆነ ነው። ይህም በሽታውን ለማጥፋት ለሚደረገው ትግል ትልቅ መሰናክል እንደሆነ የኤድስ ጉዳይ ጠበብት ገልጸዋል። በ15 ዓመታት ጊዜ ውስጥ በዓለም ደረጃ በኤድስ የሚሞቱት ጎልማሶች ብዛት በሶስት እጥፍ በመጨመሩ ላይ ይደመራል ማለት ነው። የተባበሩት መንግስታት ድርጅት ኤድስና ሕፃናትን በሚመለከት በየዓመቱ በሚያወጣው ዘገባ መሰረት በያዝነው ሳምንት ይህን አሳሳቢ አሃዝ ያወጣው ጆሃንስበርግ ላይ ነው። በዓለም ደረጃ ኤች አይ ቪ የተገኘባቸው ልጆች ብዛት ግን ከግማሽ በታች እንደቀነሰ አገልግሎቱ ጠቁሟል። ዘገባው አንዳንድ አበራታች ዜናዎችንም አሰምቷል። አፍሪካ ውስጥ በ15 ዓመታት ውስጥ አዲስ በበሽታው የሚያዙት ሰዎች ቁጥር በ41 ከመቶ ቀንሷል። ከኤድስ ጋር በተያያዘ የሚሞቱ ሰዎች ብዛትም በ34 ከመቶ ወርዷል። ኤች አይቪ ከእናቶች ወደ ሕፃናት እንዳይተላለፍ በዓለም ደረጃ የተደረገው ጥረት ስኬት ማግኘቱንም አዲሱ ዘገባ ጠቁሟል። ዶክተር ፔር ሳምሴ የተባበሩት መንግስታት ድርጅት የኤድስ አገልግሎት የምስራቅና የደቡባዊ አፍሪቃ ክልላዊ እርዳታ ቡድን ምክትል ስራ አስኪያጅ ናቸው። መክሸፉ ገጽ የሚንጸባረቀው በልጆችና ጎልማሶች ላይ ነው። አሁን ባለው ተጨባጭ ሁኔታ መሰረት ስኬትም እድልም እያገኘን ነው። አዳዲስ አሰራሮችን በሕክምና ረገድ ይህ ሁሉ መሻሻል ታይቷል። ሆኖም ከባድ ፈተናዎች ተደቀብነውብናል። በዓለም ደረጃ ኤች አይ ቪ ካለባቸው ከ15 እስከ 19 ዕድሜ ክልል ውስጥ ካሉት ወጣቶች በግማሽ በደቡብ አፍሪካ፣ በናይጄሪያ፣ በኬንያ፣ በሞዛምቢክ፣ በታንዛኒያና በህንድ የሚኖሩ ናቸው። ወጣቶች ወደ ህክምና እንዳይሄዱ ችግር የሚፈጥርባቸው በበሽታው ላይ ያለው አሉታዊ አመለካከት እንደሆነ አንዲት ከሞት የተረፈች ወጣት ተናግራለች። ጀስም የተባለችው የ17 ዓመት ወጣት ከኤች አይ ቪ ጋር መወለዷን ገልጻ ጥፋቱ የኔ ስላልሆነ የሚያሳፍረኝ ነገር የለም ትላለች። ዶክተር ፔርሶንስ ታዲያ በሽታውን ለማጥፋት በሚደረገው ጥረት እንዲህ አይነቱ አመለካከት ወሳኝ እንደሆነ አስገንዝበዋል። የሮማ ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ የናይሮቢ ጉብኝታቸውን ያጠቃለሉት አንድ ንጽሕናው ያልተጠበቀ የድሆች መኖሪያ ሰፈር ተመልክተው ነው። በዚያም ዝቅተኛ ኑሮ በሚኖሩ የከተማ ድሆች ላይ ይፈጸማል ያሉትን ግፍ አውግዘዋል። ለችግሩ ምክንያት ሆነዋል በማለት የከሰሷቸው የህዝቡን ሀብት አጋብሰው ስልጣን ላይ የቆዩ ስግብግቦች ሲሉ የጠሯቸው ጥቂቶቹ ናቸው። መጽሔት በዚህ ላይ ዘገባ ይኖረዋል። ባለፈው ሳምንት ማሊ ዋና ከተማ ባማኮስ በሚገኝ ዘመናዊ ሆቴል ውስጥ በደረሰውና ለ19 ሰዎች መሞት ወይም መገደል ምክንያት በሆነው ጥቃት የተጠረጠሩ ሁለት ሰዎች በልዩ ኃይሎች ቁጥጥር ስር ውለዋል። ከጦር ኃይሉ ዛሬ አርቢፋ የሆነ መግለጫ እንዳመለከተው ሁለቱ ተጠርጣሪዎች የተያዙት ዋና ከተማዋ ባማኮ ውስጥ ሲሆን በተጨማሪ የሚደረግ ምርመራ ዳግም ወደ እውነቱ የሚያመራ ይሆናል ተብለዋል። ሁለቱ ታሳሪዎች በምን ምክንያት ሊጠረጠሩ እንደተቻለ ግን የተሰጠ ማብራሪያ የለም። ራዲስ ብሉ ሆቴል እንደ አውሮፓውያን የዘመን አቆጣጠር ባለፈው ኅዳር ሀያ ቀን ለደረሰበት ጥቃት የምዕራብ አፍሪቃዎቹ ነውጠኞች አልቃይዳና የእርሱ ተባባሪ አል ሙባሪቶን ኃላፊነት መውሰዳቸው ይታወቃል። ጥቃቱን ተከትሎ የማሊው ፕሬዚዳንት ኢብራሂም ባቡካር ኬታ ሶስት ቀናት የሚዘልቅ ብሔራዊ ሀዘን ማወጫቸውም አይዘነጋም። አድማጮች፣ ዜናው የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የጀርመን ፖሊሶች ሁለት አገሪቱ ላይ ከፍተኛ ጥቃት ለማካሄድ ያሴሩ ያሏቸውን ተጠርጣሪዎች በርሊን ውስጥ በቁጥጥር ስር አዋሉ። በበርሊን ፖሊሶች መግለጫ መሰረት ተጠርጣሪዎቹ በቁጥጥር ስር የዋሉት ጀርመን ዋና ከተማ ትናንት ሐሙስ በአንድ እስላማዊ የባህል ማዕከል ውስጥ አሰሳ ከተደረገ በኋላ ነው። ባለሥልጣናት ተጠርጣሪዎቹ አንዱ የ28 ሌላው የ46 ዓመት ዕድሜ እንዳላቸው ከመግለጥ ያለፈ ዜግነታቸውንም ሆነ አቅደዋል የተባለውን የጥቃት ዝርዝር አልተናገሩም። የበርሊን ፖሊስ ቃል አቀባይ ስቴፋን ሬድሌች Das Landeskriminalamt und die Generalstaatsanwaltschaft Berlin ermitteln hier an einem Gefährdungssachverhalt. በቁጥጥር ስር አዋል ቃል አቀባዩ አክለውም በርሊን ውስጥ አመፅ ለማካሄድ የታቀደ ነገር ስለመኖሩ ባለሥልጣናት ፍንጭ የላቸውም ብለዋል። ጀርመን ውስጥ የሚሰራጩ አንዳንድ መገናኛ ብዙኃን እንደዘገቡት ከሆነ ደግሞ በእስር ላይ የሚገኙ ተጠርጣሪዎች አንዱ ሶሪያዊ፣ ሌለኛው ደግሞ ቱኒዚያዊ ናቸው። ባለሥልጣናት ግን ይህን አላረጋገጡም። ወደ ግሪክ ያመራ የነበረ አንድ ከተለያዩ አካባቢዎች የመጡ የፈለሱ ሰዎች ጀልባ ዛሬ አርብ በቱርክ የባህር ወደብ ላይ በመስጠሙ ቢያንስ ስድስት ህጻናት መሞታቸውን የቱርክ መንግስታዊ ዜና አውታር አስታወቀ። የመንግስቱ አናቶሊያ ዜና አገልግሎት እንደ ዘገበው መርከቢቱ ሀምሳ አምስት የሶሪያና የአፍጋኒስታን ፈልሶ የመጡ ሰዎችን ጭና ወደ ግሪኳ ሌስቦስ ወደብ ስታመራ የአቫይኪክ ከተማ ውስጥ ነው የሰጠመችው። የአደጋ ደራሽ ሰራተኞች የአራት አፍጋን ህጻናትን አስክሬን ማግኘታቸውም ተገልጿል። ቱርክ የሶሪያውን ጦርነት በመሸሽ ወደ አውሮፓ የሚያመሩ ከሁለት ሚሊዮን በላይ ፈልሶ የመጡ ሰዎችን እንደምታስተናግድ ይታወቃል። በመጨረሻም ገንዘቤ ዲባባ ከኢትዮጵያ በሴቶች አሽተን ኤተን ከዩናይትድ ስቴትስ በወንዶች የዓመቱ ምርጥ የዓለም አትሌቶች ተብለው መመረጣቸውን ዓለም አቀፉ አትሌቲክስ ፌዴሬሽን አስታወቀ። ሁለቱም አትሌቶች እንደ አውሮፓ አቆጣጠር በ2015 አዲስ የዓለም ክብረ ወሰኖችን ያስመዘገቡ ሲሆን ገንዘቤ በ1500 ሜትር፣ ኤተን በዴካትሎን አሸንፈው በቤይጂንግ የዓለም ሻምፒዮና የወርቅ ሜዳሊያ መሸለማቸው ይታወቃል። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። ክብራት እና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናገልጫችሁ አሉላ ከበደ ና አዲሱ አበበነን በዓለም ዜና የጀመረው መደበኛ ፕሮግራማችን በ19 በ2 እና በ5 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን የዕለቱ አብይ ርዕስ የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ የናይሮቢ ጉብኝታቸውን ያጠቃለሉት አንድ ንጽህና ያልተጠበቀ የድሆች መኖሪያ ሰፈር ተመልክተው ነው። በዚያም ዝቅተኛ ኑሮ በሚኖሩ የከተማው ድሆች ላይ ይፈጸማል ያሉትን ግፍ አውግዘዋል። ለችግሩ ምክንያት ሆነዋል በማለት የከሰሷቸው የሕዝቡን ሀብት አጋብሰው ስልጣን ላይ የቆዩ እሳቸው እንዳሉት ስግብግቦች ጥቂቶች ናቸው። ጂል ክሬግ በስፍራው ነበረች። የላከችውን ተከታይ ሪፖርት ሰለሞን ክፍሌ ይዞ ቀርቧል። አቡነ ፍራንሲስ በናይሮቢ ካንጌሚ እየተባለ በሚጠራው ቆሻሻማ የድሆች መኖሪያ ሰፈር ውስጥ በሚገኘው ቅዱስ ዮሴፍ ቤተ ክርስቲያን ሲናገሩ ስለ ከተማ ድሆች ያላቸውን አስተሳሰብ ሳይገልጹ ማለፍ አልፈለጉም። እዚህ ስፍራ ላይ የተገኘሁት ደስታችሁም ሆነ ሐዘናችሁ ተስፋችሁና የገጠሟችሁ ችግሮች ሁሉ ምን እንደሆኑ ስለምረዳ ነው። በየቀኑ የሚገጥሟችሁን መሰናክሎች አውቃለሁ። ታዲያ እንዴትስ ይቻለኛል በእናንተ ላይ የሚፈጸመውን በደል ሳላወግዝ ማለፍ? አቡነ ፍራንሲስ ሕዝቡ ላይ በየዕለቱ የሚደርሰውን ግፍና መከራ ተስፋውንና ሐዘኑን እንደሚረዱ በገለጹበት በዚህ ንግግራቸው ወቅት በተለይ አንድ ቤተሰብ የመጠጥ ውኃ ሲነፈገው በየትኛውም ቢሮክራሲያዊ አሰራር ፍርደ ገምድል መሆኑን ሲያስረዱ በዚያ የነበረው ሰው በሙሉ ደስታውን በጭብጨባና በሆታ ገልጿል። አንድ ማኅበረሰብ የመሠረታዊ አገልግሎት አቅርቦት ከተነፈገው ትልቅ ችግር አለ ማለት ነው ሲሉም አስረድተዋል። ከችግሮቹ መካከልም የመጸዳጃ ስፍራ እጦት፣ የቆሻሻ ማጠራቀሚያ አለመኖር፣ የመብሪያት መጥፋት፣ ትምህርት ቤቶች፣ ሆስፒታሎች፣ የስፖርት ማዕከሎች፣ አልፎም ለኪነትና የእጅ ጥበብ ባለሙያዎች ስቱዲዮዎችና የሰርቶ ማሳያ ቦታዎች መታጣታቸው መሆናቸውን ዘርዝረዋል። የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ አክለውም ጥቂቶች ሥልጣኑን ጨምደው የያዙና የሀገሪቱን ሀብት እየተቆጣጠሩ ሲሉ የገለጿቸው ስግብግቦች ብዙዎችን ለዝቅተኛ ኑሮ ዳርገዋል ሲሉ ኮን ነውም አምላክ ምድሪቱን ለሰብአዊ ፍጡር የሰጠው ግን ሁሉም በእኩልነት እንዲኖርባት ነው በማለት አስተምረዋል። ግሬስ ዮሮጌ የአቡኑን ንግግር በቦታው ተገኝተው ካደመጡት አንዷ ናቸው። በቆሻሻ ስፈር ስለሚኖሩ ድሆች ችግር አጉልተው መናገራቸው ደስ አሰኝቷቸዋል። ምክንያቱም አቡኑ የተናገሩት ሁሉ ትክክል በመሆኑ ነው። ለምንድን ነው ኬንያ ይህን ያህል ብዛት ያለው ቆሻሻ ሰፈር ያላት? ለዚህ ምክንያቱ የከተማይቱን መሬት እናለማለን እያሉ ነጋዴዎች ስለሚቀራመቱት ነው። በዚያ ላይ ደግሞ ከቦታህ አስነስተው በሚያሰፍሩ አካባቢ የውሃ አገልግሎት አታገኝም። አቡኑ ጥቂት ለሥልጣንና ሀብት የተስገበገቡ ያሏቸውን መኮንን ብቻ ሳይሆን በንግግራቸው የተገለሉ ድሆችን አመስግነዋል። እናንተ በዚህ አይነቱ በጣም በተጨናነቀ ሁኔታ አንድ ላይ መኖር በመቻላችሁ ለማኅበራዊ ትስስር ቁልፍ የሆነውን ተግባር ፈጽማቸዋል። በዚህም ራስ ወዳዶች የገነቡትን የስግብግብነት አጥር ማፈራረስ ችላቸዋል። አቡነ ፍራንሲስ ከካንጌሜ የድሆች ሰፈር ጉብኝታቸው በኋላ በቀጥታ ያመሩት በሺዎች የሚቆጠሩ ወጣቶች ይጠብቋቸው ወደ ነበሩበት የስፖርት ስታዲየም ነው። በዚያ እንደደረሱም ሕዝቡ ሞቅ ያለ አቀባበል አድርጎላቸዋል። ወጣቶች ላቀረቡላቸው ጥያቄዎች መልስ የሰጡ ሲሆን ስለ ሙስና መከላከል ያስተማሩትም የስኳርን ጣዕም በምሳሌነት ጠቅሰው ነው። ስኳር አሉ፣ ስኳር ይጣፍጣል፣ ይለመድና ደግሞ መጨረሻው ያጠፋል ሲሉ መክረዋል። ዛሬ ኬንያን እያወከ ነው ስለሚባለው ዘረኝነትም አውስተዋል። ወጣቱ የዚህ ችግር ሰለባ እንዳይሆን መከላከል የሚቻለው ደግሞ በማስተማርና የሥራ ዕድል በመፍጠር መሆኑን አስገንዝበዋል። ሞሪስ ኬሪሚ አቡኑ ባለፉት ሁለት ቀናት በኬንያ ጉብኝታቸው ወቅት ያስተላለፏቸውን መልእክቶች ለማክበር ማቀዳቸውን ይናገራሉ። አቡኑ መልእክት የሚያስተላልፉበትና የንግግራቸው ስልት በጣም አሳማኝ ነው በውሳኔ ሰጪው አካላቱ ላይ ብቻ ሳይሆን በእንደኔ ያለው ተራ ግለሰብ ላይ እንኳ ተጽዕኖ ያሳድራል። በመልእክታቸው ረክቻለሁ። እንዲያውም አሁን ስለ ድሆች ይበልጥ እንዳስብ፣ ስለ አየር ንብረት እንድቆረቆርና ለሰላም እንድዋጋ ያደርገኛል። የሮማው ርእሰ ሊቃነ ጳጳሳት አቡነ ፍራንሲስ ዛሬ የኬንያ ጉብኝታቸውን አጠናቀው ማምሻውን ወደ ኡጋንዳ አምርተዋል። ወደ መጽሔቱ ከመሸጋገራችን በፊት አሁን ወዲህ ወደ ስቱዲዮ ስመጣ ያገኘሁት አዲስ መረጃ አለኝ። ማላዊ ውስጥ ታግተው ያሉ ኢትዮጵያውያን 223ቱ ዛሬ ወደ አዲስ አበባ ኢትዮጵያ መሄዳቸውን ከኢትዮጵያ ማህበረሰብ አባላት አንዷ የሆኑትና መረጃውን ያደረሱን ወይዘሮ ይሁዲት በላቸው ገልጠውልኛል። ከተሰኞ ሰፋ ያለ ዝርዝር እናቀርባለን። በሌላ በኩል ደግሞ ቅድም እንደጠቀስ ነው ህዳር ዘጠኝ በኦሮሚያ ግንጪ ከተማ የተጀመረው የተማሪዎች ተቃውሞ ዛሬም ቀጥሏል። በዚህም ላይ ሪፖርት እየተሰናዳ ነው፣ እንደደረሰ ይቀርባል። አሁን ወደ መጽሔቱ ትናንት የተከፈተው የኢትዮጵያ ሳይንስ አካዳሚ ሁለተኛ ጉባኤ ዛሬ ተጠናቋል። ጉባኤው ትኩረት ሰጥቶ የጥናት ጽሑፎች ከቀረቡባቸውና ውይይት ከተደረጉባቸው ቁም ነገሮች መካከል በኢትዮጵያ እውቀት አውጪ ወይም እውቀት አመንጪ የሆኑ የምርምርና ጥናት ዩኒቨርሲቲዎችን እንደምን መፍጠር ወይንም ማጠናከር ይቻላል የሚለው አንዱ ነበር። በዚህ ርዕሰ ጉዳይ ጥቂት ምሁራን የጥናት ጽሑፎቻቸውን አቅርበዋል። መለስካቸዋማ ከእነዚህ መካከል የባህር ዳር ዩኒቨርሲቲውን ፕሬዚዳንት ዶክተር ባይሌ ዳምጤን አነጋግሯቸዋል። ባህር ዳር ዩኒቨርሲቲን የጥናትና ምርምር ዩኒቨርሲቲ ለማድረግ በአመራሩ ቁርጠኛ ሐሳብ ለመኖሩ ፕሬዚዳንቱ ዶክተር ባይሌ ዳምጤ ተቋሙ ዛሬ ያለበትንና የወደፊት ጉዞውን በወፍ በረር ያቀረቡት ቅኝት በቂ ሊሆን ይችላል። በተለይም ይህ ፍኖተ ካርታ የተገለጠበት ሰማያዊው መጽሐፍ የተሰኘው ቅልብጭ ያለ ጥራዝ ባህር ዳር ዩኒቨርሲቲን በሚቀጥሉት አስር ዓመታት የምርምር ዩኒቨርሲቲ ለማድረግ ያለውን ቁርጠኝነት ያመለክታል። ዶክተር ባይሌ ዳምጤ ከመድረክ ላይ ሆነው ባህር ዳር ዩኒቨርሲቲን የምርምር ዩኒቨርሲቲ ለማድረግ የተለየ መንገድ ተከትለናል ሲሉ ሰምቻቸው ነበረ። ምን ማለት ነው ነበር ያልኳቸው። ዋናው መንደርደሪያው እንዴት ነው ትምህርትን እውቀትን ክህሎትን አጠቃላይ አስተሳሰባችን እናሳድገን ማህበረሰባችን ሁላችን የምናድገው ምንድን ነው ምስጢሩ? እድገት ምንድን ነው? ይህንን እድገትስ እንዴት በእውቀተኛ ማምጣት እንችላለን የሚለውን ከዚህ የእይታ አኳያ ዩኒቨርሲቲ ምን አይነት ሚና ሊኖረው ይገባል የሚለውን ለመመለስ ባደረግነው ሂደት እና አገሪታችንም የምንትከተለው የልማታዊ መንግስት መስመር ብለን የምንከተለው ከሱ ጋር በመተሳሰር እንዴት ነው አንድ ዩኒቨርሲቲ የልማት ኃይል ሊሆን የሚችለው የሚለውን ለመመለስ ተገቢ ብለን ያገኘነው መስመር ነው ይሄ የምርምር ዩኒቨርሲቲ የሚለው ጽንሰ ሐሳብ ማለት ነው። ዋናው ጭብጡ ሲጨመቅ፣ ሐሳቡ የመነጨው ጀርመን ነው እና መጀመሪያ ትምህርት ሲባል እንዲሁ ያለውን እውቀት ከትውልድ ወደ ትውልድ ማስተላለፍ ላይ ያተኮረ ነበረ። ጀርመኖች ግን የተገለጠላቸው አንድ ምስጢር አይ ትምህርት በነበረው ትውልድ ያለውን እውቀት ብቻ ለሚቀጥለው ትውልድ ማስተላለፍ ሳይሆን አንድ ትውልድ ሊጨምርበት ይገባል፣ ሊያሻሽልም ይገባል፣ ሊያዳብርም ይገባል የሚለው ሀሳቤ ነው። ስለዚህ ዩኒቨርሲቲም ከዚህ እይታ ሲቃኝ እስካሁን በዓለም ላይም ሆነ በተለያዩ ሀገሮች የተገኘውን እውቀት ያለውን እውቀት ሰብስቦ ለአዲሱ ትውልድ ማስተላለፍ ብቻ ሳይሆን አሁን ያለው ትውልድ ወጣቱም በተለያየ እድሜ ደረጃ ያለው ሰው እውቀት ከአካባቢው ይፈጥራል፣ ያዳብራል። ስለዚህ እውቀት ትምህርት ማለት ዩኒቨርሲቲ ውስጥ ትምህርት ሲባል ያለውን እውቀት ብቻ መጽሐፍ ላይ ያለውን ብቻ መያዝ ሳይሆን ከከባቢያዊ ከምንመለከተው ነገር እውቀት ፈጥረን መጨመርም አለው የሚለውን ሚና የሚያመጣልን ነው። ይሄ የምርምር ዩኒቨርሲቲ የሚባለው ጽንሰ ሀሳብ። ስለዚህ ዩኒቨርሲቲ የሚባለው ተቋም እውቀትን መጠበቅ ማስተላለፍ ብቻ ሳይሆን ማዳበርም አለበት የሚለውን ጭፍጥ ለመጨመር ታዲያ ይሄ ከሌሎች የሚለይ በምንድነው? ታ የእናንተ ይሄ የተለመደ መሰለኝና ነው እንግዲህ በኛ ሀገር እውቀት የሚጨምር የምትለው አቃል ናት እንግዲህ ቁም ነገሩ ያለችው እና እውቀት ለመጨመር የምትችለው ስትመራመር ነው ነው። መመራመር ባህላችን ደግሞ በዩኒቨርሲቲው ያን ያህል የዳበረ አይደለም። ብዙ መምህር ምርምር የሚሰራ አይደለም። ስለዚህ የምርምር ዩኒቨርስቲ የሚባለው ይሄ የመጨረሻ ዲግሪ ወይም ሶስተኛ ዲግሪ የሚባለውን የያዘ ግማሽ ዩኒቨርስቲው ካለው ቁጥር ግማሹ ያህል ሶስተኛ ዲግሪ ያለው ሲሆንና አብዛኛው ይሄ በሙሉ ምርምር ላይ ሲሳተፍ በብዛት የድህረ ምረቃ የሁለተኛና የሶስተኛ ዲግሪ የሚማሩ ተማሪዎች በብዛት ያሉት ዩኒቨርሲቲ እና በርካታ በጀት ለምርምር የሚመድብ ዩኒቨርሲቲ የምርምር ዩኒቨርሲቲ ይባላል። እንግዲህ በሂደታችን ከኛ ስናየው በብዛት ሰው መምህሩም የሚመስለው ማስተማር ነው ስራዬ ብሎ ነው የሚለየው መጀመሪያ ዩኒቨርስቲ ሲቀጠር አሁን ግን ዩኒቨርሲቲ ሲቀጠር የምርምር ዩኒቨርሲቲ አሁን በሰለጠኑ ሀገሮች፣ ምዕራባዊ ሀገሮች ላይ በተለይ የወጣላቸው የምርምር ዩኒቨርሲቲ የሚባሉት አንድን መምህር የሚቀጥሩት በምርምር ብቃቷ ወይም ብቃቱ በቀዳሚነት በመመዘን ነው ማለት ነው እና ያንን እሳቤ ነው ወደኛ ያመጣል። እስቲ እስከ ዛሬ ድረስ ባህር ዳር ዩኒቨርሲቲ የምርምርና የጥናት ዩኒቨርሲቲ ለማድረግ ከጀመራችሁ ጀምሮ በዚህ መንገድ ምን ያህል ሄዳችሁ? እንግዲህ ያው ቅድም ለመግለጽ እንደሞከልሁት አሁን ባህርዳር ዩኒቨርሲቲ ላይ የመጀመሪያው መገለጫ የሁለተኛና የሶስተኛ ዲግሪ ተማሪዎች መኖር ነው እነዚህ ናቸው የሚመራመሩት በዋናነት እና ስንጀምር ምንም አይነት የሶስተኛ ዲግሪ አልነበረንም አሁን ወደ ሀያ ደርሰናል የሶስተኛ ዲግሪ ትምህርት የምንሰጥበት ፕሮግራም ማለት ነው ከመቶ በላይ ተማሪዎች አሉ ማለት ነው ሶስተኛ ዲግሪ የሚማሩ የሁለተኛ ዲግሪ ከአምስት ሺህ በላይ ተማሪዎች አሉን እነዚህ ተማሪዎችን ብቻ ብትወስድ ያው መመራመር ግዴታቸው የሆኑ ሰዎች አሉ ማለት ነው። እነዚህ ከነዚህ ጋር ደግሞ እነዚህን ምርምር የሚመሩ ምሁራን አሉ ማለት ነው። ስለዚህ በርካታው የዩኒቨርስቲያችን ስብስብ ወደ ምርምር እየገባ ነው ማለት ነው። ዝም ብሎ ያለውን መጽሐፍ ማስተላለፍ፣ መድገም፣ እሱ ላይ እንትን ማለት ሳይሆን እየተመራመረ ነው ማለት ነው። በሚመራመርበት ጊዜ በነገራችን ላይ አዲስ እውቀት መፍጠር ብቻ ሳይሆን ለኢትዮጵያ ነባራዊ ሁኔታ የሚመጥን ለኢትዮጵያ በሚሆን ሁኔታ የመቀመር ከባቢያዊ ነክ እውቀት ይፈጥራል ማለት ነው። ስለዚህ ከባቢያዊ ሁኔታውንም ይቀይራል ማለት ነው። ለምን መጽሐፉን የጻፉት ሰዎች ወይም ያገኙት ሰዎች ከባቢያዊ ሁኔታውን አይተው ሳይሆን በሺህ ኪሎ ሜትር ላይ በርቀት ላይ ሆነው ያው በአጠቃላይ ይሰራል የሚሉትን እሳቤ ነው የሚያስቀምጡት። ግን ከኛ ነባራዊ ሁኔታ አኳያ እንዴት ነው የሚሰራው? እንደም በነገሮ ላይ ሌላ አስታውሲ ነገር አለ። ከንግግሮ አንዱ መለያ ባህሪያችሁ እውቀትን፣ ምርምርን ኢትዮጵያዊ ማድረግ የሚል ነገር ነው የተናገሩት። ምን ማለት ነው? ይሄ ማለት እንግዲህ እኛ የምንኖረው ኢትዮጵያ የሚባል ሀገር ውስጥ ነው። ኢትዮጵያ የሚባል ሀገር የራሱ በዛ ህይወት ያለው የራሱ መልካም አቀማመጥ ያለው የራሱ ታሪክ ያለው የራሱ አስተሳሰብ ያለው ሀገር ነው ማለት ነው። የራሱ የተለያዩ ሕሳቤዎች አሉት። ስለዚህ አንድ ሰው እውቀቱን የሚጻፈው እውቀት ሁሉን አቀፍ የሆኑ እውቀቶች እንዳሉ እንደተጠበቀ ሆነው አንድ ሰው ተማረ የምንለው የአካባቢውን ሁኔታ አካባቢውን ሁኔታ ሲረዳ ነው። ምን ማለት ነው? ይሄ ከተባለ አሁን በምሳሌ ብናስረዳ የስነ ህይወት ትምህርት የተማረ ሰው ስነ ህይወት ውስጥ የተራቀቀ የኬሚስትሪ ቀመር ወደ መናገር ጥልቀት ውስጥ ከመግባቱ በፊት ኢትዮጵያ ውስጥ ያሉ አትክልቶችን፣ እጽዋትን፣ እንስሳትን በአካባቢው ቋንቋ ማወቅ፣ ባህሪያቸውን መረዳት፣ ምን ምን እንዴት እንደሚሆኑ መረዳትና መገንዘብ ከከባቢያዊ ሁኔታው ጋር በዚህ ለመረዳት በሚያደርገው ጥረት፣ በምታደርገው ጥረት እውቀት የመፍጠር እድሏ በጣም የሰፋ ነው የሚሆነው። ስለዚህ ኢትዮጵያዊ እናርገው ስንል በዋናነት እውቀት የሚሰጥህ ኃይል ነው ከተባለ፣ ያ ኃይል ደግሞ ኢትዮጵያ ውስጥ ያለውን ፖለቲካዊ ኢኮኖሚያዊና ማህበራዊ ሁኔታ የሚለውጥ መሳሪያ ሊሆንህ ይገባል ማለት ነው። ያ ትምህርቱ መሳሪያ ካልሆነህ፣ ያው በሀገራችን አበባል የምን የጋን መብራት ይባላል ወይም ደግሞ ዝም ብሎ ከንቱ ልፋት ነው የሚሆነው ማለት ነው። ስለዚህ ኢትዮጵያዊ እናድርገው ስንል እውቀትን ምንም ምንማርምን ምንም ምንወቅምን መጀመሪያ እንወቀው ካወቅ ነው በኋላ ወዲያውኑ ግን መጠየቅ ያለብን የት ጋር በኢትዮጵያ ነባራዊ ሁኔታ እንዴት እንጠቀምበታለን፣ የቱ በምን ሁኔታ ስራ ላይ መዋል ይችላል የሚለውን ጠይቀን መልስ አግኝተን በተግባር ፈትሸ ነው መስራትና ለመስራቱን አረጋግጠን ሲሰራ ስንቀበለው ነው እውነተኛ ነገር መጨበጣችን የሚታወቀው እንጂ መጽሐፉ ላይ ያለውን ስላላስታወስ ነው ምንም። ስለዚህ የሚሉኝ ዓለም አቀፋዊ የሆነውን እውቀት ለኢትዮጵያ ሁኔታ መጠቀም በሚያስችል መቀየር ማለት ሆነው እንግዲህ እውቀት የሚገኘው ከእናንተ ይገኛል፣ ከብዙሀን መገናኛ ከመጽሐፍ ይገኛል፣ ከጉብኝት ይገኛል፣ ከጋዜጣ ከተለያየ ይገኛል። ግን ያ እውቀት እውነት ነው ይሰራል፣ አይሰራም የሚባለው የሚለካው ያውቀት እውነተኛነቱ የሚረጋገጠው በተግባር ሜዳ ነው። ስለዚህ ተግባር ሜዳ ደግሞ የምንኖርባት ይቺ ኢትዮጵያ የምትባለው ሀገር ላይ ነው። ተግባር የምንጠቀምበት ነው። ስለዚህ ያው የያዝ ነው ምንም ምን የያዝ ምን ኢትዮጵያ ላይ ካልተጠቀምንበት ኢትዮጵያ ስለምንኖር ኢትዮጵያዊ ስለሆን ያ እውቀት ከንቱ ልፋት ነው የሚሆንብን ነው። ስለዚህ የት የምናገኘው የት ለኢትዮጵያዊ ሁኔታ እንጠቀምበት የሚሰራ ከሆነ ሌላ ደግሞ ስለ ቋንቋ አንስተው ነበር። በአማርኛ ለማስተማር በአማርኛ ለመመራመር ፍላጎት እንዳላቸው ገልጸዋል። ይሄ ወደ ዓለም አቀፋዊ እንግዲህ እንዳሉት ኢትዮጵያዊ ማድረግ ይቻላል። እውቀትን ግን ይሄ በሌላ አገሮች ተቀባይነት ሊያገኝ እንዲችል ለመጻፍ ለማስፋፋት እውቀትን ከዚህ የሚወጣውም አዲስ ነው የሚሆነ እውቀቱ ከእናንተ ምርምር። ያን ለማድረግ የአማርኛ ሚዲየም፣ የአማርኛ መገናኛ ሆኖ ሊያገለግል የሚችልበት ሁኔታ እስከሌለ ድረስ እናንተን የበለጠ አይደፍቃችሁም ወይ? የበለጠ ታዋቂ እንዳትሆኑ አያረጋችሁም ወይ? በእኛ ግንዛቤ እንደውም የበለጠ ታዋቂ ነው የሚያደርገን። ባይነ እንዴት ምንድነው ዞሮ ዞሮ ቁም ነገሩ ያለ ከተገኘው ጭብጽ ነው። ቋንቋ መግለጫ ነው። ስለዚህ ይዘታችን የያዝነው ቁም ነገር የያዝነው እውቀት ወይም ክሎት ወይም አጠቃላይ ምንድን ነው ንድፈ ሐሳብ እንበለው በጣም ጠቃሚ በኛ ቋንቋ መግለጽ ያለብን ዋነኛው ቁም ነገር። አንድ ነገር የምትፈጥረው ለራስህ ነው፣ ለመጠቀም ነው። ስትፈጥርም ስትፈጥር እውቅና ለማግኘት አሜሪካ ያለ ፕሮፌሰር እንዲቀበልህ ምናምን ጀርመን እንዲቀበልህ አይደለም። ያ ከዓለማውስጥ መግባት የለበትም። ዋናው ቁብ ነገርህ አንተም እየኖርህ ስለሆነ በዚህ ሀገር ላይ እየኖርህ ስለሆነ ከባቢ በቀን በቀን እያየኸው ስለሆነ ጋህዳ ዓለማዊ ስለሆነ ገሃድ ዓለምህን ለመረዳት በምታደረገው ጥረት ያንን ገሃድ ዓለም ሊገልጽልህ የሚችለውና የውስጥህን ፈንቅሎ ሊያወጣ የሚችለው ቋንቋ አማርኛ ከሆነ እሱን ተጠቀም። ሌላ ቋንቋ ከሆነ እሱን ተጠቀም። እና የኛ ዋነኛዎችን ማህበረሰባችን የመቀየር ስለሆነ ማህበረሰቡ በብዛት የሚጠቀሙ ይሆን ከሆነ ይህን መጠቀሙ በጣም ጥሩ ነው ነው። እና ሌሎቹ በነገራችን ላይ በሀሳብ እየተራቀቅን ሄደን ለምን እኛ ዝቅ እናደርጋለን? ራሳችን ከተራቀቅን እኮ በሀሳብ ቁም ነገር ያለው ሀሳብ በብዛት የምናፈልቅ ከሆነ ሌሎቹ አማርኛ ይማራሉ ማለት ነው። ስለዚህ አማርኛው ላይ ያገኙታል። እኛ ወደን አይደለም እንግሊዝኛ የምንማረው እውቀት አለ ብለን ነው። እውቀት ያለው በእንግሊዝኛ ስለሆነ ነው በብዛት እንዲህ ለምን በሶሀይሊ ያንፈልግም እውቀት? ለምን በቻይና ቋንቋ አሁን ወደፊት ቻይና ሊሆን ይችላል እውቀት መሪ ከሆነ። ስለዚህ ይህ የእውቀት የመፈለጊያ ዘዴው የመቀያየር፣ የእውቀት አፍላቂዎች የሚገኙበት የሚናገሩበት፣ የሚገልጹበት የመቀያየርን ሁኔታ የሚያሳይ ነው ነው። ስለዚህ ምንም ቢሆን መቼም እውቀት እስካለ ድረስ እና ያ እውቀት ማህበረሰቡ ሆኖ እስከቀየረ ድረስ መቼም ቢሆን ይመጣለሁ ሀሳባችሁ። እንደውም በእኛ ግንዛቤ አሁን በኛ በኢትዮጵያ ቋንቋዎች ምርምሮች፣ አጠቃላይ ስራዎች ቢሰሩ ተማሪዎቻችን፣ ተመራማሪዎቻችን ከመጻፍ ዝም ብለው እንዲሁ በብዙም ሳንረዳው ከመናገር ምንም ጥቅም የሌለው ነገር እንትን ከመተንተን ያወጣናል። ከድህረ ገጽም እየገለበጡ ያው ትንሽ እየከሻሸኑ ማቅረብንም ያስወግዳል። ስለዚህ በራሳችን ቋንቋ ስናደርገው ያልተማረው የምንለውም ወይም ደግሞ በእውቀት ብዙ ያልገፋ የምንለውም ሰው የማንበብና የእኛን ሀሳብ የመጋራት እድሉ ይጨምራል ማለት ነው። ስለዚህ በቋንቋ መጠቀም በጣም ይጠቅማል የሚል እይታ አለን። እኛ ባህርዳር ዩኒቨርሲቲ ከዚህ በኋላ እንበልና በእርሶ ግምት በዓለም ታዋቂ የምርምር ማዕከል የሚሆንበት ጊዜ ቅርብ ነው። እኛ በነገራችን ላይ አላማችን በዓለም ታዋቂ መሆን የሚመጣው በኢትዮጵያ ታዋቂ ስንሆን ነው። የእኛ እንትን ያለው ገጠር ላሉ ኢትዮጵያውያን ህይወቴን የቀየረ ዩኒቨርሲቲ ነው ብለው ታወቁን ታዋቂ ካረጉን በአለም ታዋቂ ነን። ምነ አለምኛ አለም የምንለው ገጠር መንደሮች ናቸው ሰው ነው እንጂ በኢንተርኔት ላይ ወይም ደግሞ አሜሪካን ሀገር ተጠርተን ከዚህ ዩኒቨርሲቲ ጋር እንደዚህ ደረጃ ወጣችኋል ስለተባልን አይደለም። የእኛ ዋናንትን ገጠር ያለውን ሁኔታ ከቀየርን እዛ ላይ በእኛ ሀሳብ መሰረት ተቀየረ ከተባለ ታዋቂ ሆን ማለት ነው። በጣም አመሰግናል፣ ዶክተር ባይ። ቀደም ሲል ወደ አስተዋወቁት ጉዳይ እናልፋለን። ህዳር 9 በኦሮሚያ ግንጭ ከተማ ውስጥ የጀመረው የተማሪዎች ተቃውሞ በዛሬ ውለትም በምዕራብ ወለጋ ሁለት ከተሞች መቀጠሉን የአካባቢው ነዋሪዎች ለኦሮምኛ ክፍል ባልደረባ ነሞዳ እንዲህ ይገልጠዋል። ዝርዝር ዘገባው ቀጥሎ ይቀርባል። ምዕራብ ወለጋ መንዲና፣ ጉሊሶ ከተሞች መንግስት አድማ በታኞችንና በስፍራው አሰማርቶ ብዙ ተማሪዎችንና የከተማዋን ነዋሪዎች በቁጥጥር ስር አውሏል ሲሉ አንድ ስማቸው እንዳይገለጽ የፈለጉ የከተማዋ ነዋሪ ከነሞ ዳንዲ ጋር ባደረጉት ቃለ መጠይቅ ገልጸዋል። አሁን ኢሮብ ሚሳ ላይ ጀምሮ ማለት ነው። አሁን እየተቀጠለ ነው ያለው። ያ እስከ ገጠር ትምህርት ቤት ላይ ጀምሮ አሁን እየተቀጠለ ነው ያለው። የትምህርት ቤቱ ቤንጓ የሚባል ከተማ፣ ረቡዕ የሚባል ከተማ እንትን አለች ትንሿ ዋማም ይበላለች እና የያዙት ነው ያሉት። ሰዎቹም ማለት ነው ፖሊሶች ነው የያዙት፣ ነው ሶስት ፖሊሶች አይነት ነው ያሉት፣ የፌደራል ፖሊስና የኦሮሚያ ፖሊስና አጋዚ ፖሊሶች ነው የሚባሉት። ያው ከተማ ውስጥ ምንም ሰው አይሄዱም፣ ቤተ ክርስቲያንም አይሄዱም፣ መስጊድም አልሄዱም። ደግሞ የሰው ቤት ገብቶ ማለት ነው በሩን ተሰብሮ በሩን ተዘግብሮ የይዙት ነው የይዞ እስር ቤት ነው ያስገቡት ነው ያሉት ነው። አሁን ምንም የለም። የያዙት ነው ያ ሰዎቹን ማለት የይዙት። ደግሞ ሰዎቹን የት እንደ አሰሩት አላውቅም። እስር ቤትን ያሉት የሰዎች ደግሞ ሰላምታን ሰው ማንም አይጠየቁም ማለት ነው። በተጨማሪም ከላይ በተጠቀሰው ዞን ውስጥ ጉሊሶ በተባለው ከተማም እንዲሁ በዛሬው ዕለት ተማሪዎች የተቃውሞ ሰልፍ ለማድረግ እንደ ተሰባሰቡ ፖሊስ በአድማ በታኝ ጢስ ሰልፉን እንደ በተነ ነሞ ያነጋገራት አንዲት ተማሪ ገልጻለታለች። መጀመሪያ ትምህርት ቤት የለም አሉን ያላሉን ከዛ ትምህርት ቤት ስንሄድ የለም ግቡ አሉን ከዛ ትምህርት ቤቱ ዝግ ነበረ። ልጆቹን ተሰባስቦ ሰላማዊ ሰልፍ እንወጣለን አሉ። ከዛ እኛ ስንወጣ መንገዱ ላይ ሳንደርስ ማለት ነው የሆነ አስተማሪ መጣና ዛሬ ትምህርት ቤት እንደሌለ እኛ ማናውቅ ነበረ ምናምን እያለ እነሱ መቶ ጭስ ቦምብ ለቀቁብን። ከትምህርት ቤት ወጥተን ትንሽ ወደታች ወርደናል። ከዛ እዛ ስንደርስ እነሱ መጡብንና ጭስ ቦምብ ለቀቁብን። ከዛ ልጆቹም ትንሽ ነበሩ፣ ተበታተኑ፣ ጫካ ውስጥ ገቡ። በቃ እያባረሩን ነበረው። ከዛ በቃ ልጆቹ አሁንም ተሰባስቦ እንወጣለን ስሉ አሁንም እምቢ ብሎ መኪና ተጨመረበት ቱክስን ጀመሩ። ከዛ ልጆቹ ፈርቶ ገቡ። በቃ ምንም ማድረግ አልቻሉ፣ ቤታቸው ገብተዋል። ፍርጆቹ አሁንም እንወጣለን እያሉ ነው። በጉሊሶ ወረዳ የሰላምና መረጋጋት ኃላፊ የሆኑት አቶ ፍቅሩ ሙለታ ተማሪዎቹ ሰላማዊ ሰልፍ የማካሄድ ፈቃድ ሳይሰጣቸው የወጡ በመሆኑ እንዲበተኑ አድርገናል ሲሉ ዛሬ ማምሻውን ላነጋገራቸው ለነሞ ገልጸውለታል። በምስራቅ ሸዋ ግንጪ ከተማ ባለፈው ሳምንት የተካሄደው የተማሪዎች ተቃውሞን ተከትሎ ሰባ ሰዎች ታስረዋል፣ ብዙዎች ተደብድበዋል ሲሉ የከተማዋ ነዋሪዎችና የኦሮሞ ፌዴራላዊ ኮንግረስ ጸሐፊ አቶ በቀለ ነጋ ለቪኦኤ ገልጸዋል። ስማቸውን እንዲገለጽ ያልፈለጉ አንድ የከተማዋ ነዋሪ እንዲህ ብለዋል። ተማሪዎቹ በግንጪ ከተማ የሚገኘው አንደኛ ደረጃ ትምህርት ቤት መሬቱ ተቆርሶ ለግለሰብ ተሸጧል። የግንጪ ከተማ ስቴዲየም ላልታወቀ አካል ተሸጧል። የጭልሞ ደንም እንዲሁ ለግለሰብ ተሸጦ የዛፍ ቆረጣ ተጀምሯል። ይህን ሁሉ እንቃወማለን ነው የሚሉት። የመንግስት አካላት ለተነሱት ጥያቄዎች መልስ ከመስጠት ይልቅ ልጆቹን በዱላ ተቀብለዋቸዋል። ዕለቱ የገበያ ቀን ስለነበረ የከተማዋ ነዋሪና ገበያተኛም ተማሪዎች በአድማ በታኝ ሲደበደቡ ሲያይ በመቃወሙ አብሮ ተደብድበዋል ብለዋል። ፖሊስና አድማ በታኞች ሁሉ ዱላ ይዘዋል፣ ዱላቸውን ተጠቅመውበታል ሲሉ ስማቸው እንዳይጠቀስ የፈለጉት ነዋሪ አስረድተዋል። ተማሪዎቹ በወቅቱ በመንገድ ላይ ሲያልፍ የነበረው ሰላም ባስ ላይ ድንጋይ በመወርወራቸው ድብደባው ተባብሶ ነበር ብለዋል እኚሁ ነዋሪ። ተቃውሞውን አስመልክቶ ያነጋገራቸው የኦሮሞ ፌዴራሊስት ኮንግረስ ጸሐፊ አቶ በቀለ ነጋ የተቃውሞውን መንስኤ አስመልክተው ሲናገሩ ዱቢንጋ ፍሪሳኒን ኢጆኒ ዋይ ማስተር ፕላን ቦሶና ጭል የመንግስት አካላት የትምህርት ቤት መሬት ቦታ ለግል ጥቅማቸው ማዋላቸው ሲሆን የተቃውሞው መንስኤ ለተማሪዎች በሀገሪቱ ሕግ መሰረት መልስ ከመስጠት ይልቅ የመንግስት አካላት ተማሪዎችን በመደብደብና በማሰር ላይ ናቸው ብለዋል። አቶ በቀለ በነጆ ከተማ ብቻ የአስራ አራት ቤተሰቦች ቤት ያለ ፍርድ ቤት መጥሪያ ተፈትሿል ሲሉም አክለዋል። አያይዘውም የሚደረጉት ነገሮች የሀገሪቱን ህግ የሚሰብሩ ናቸው። ለምሳሌ ያህል ከምርጫ በፊት የታሰሩ ሶስት አባሎቻችን በዱላ መጥተዋል። መዝገቡ ደበላና መምህር ዘላለም ሚስማ ከአንድ አመት ከሶስት ወር በኋላ ምንም ጥፋት ስላልተገኘባቸው ተብሎ በቅርቡ ተለቀዋል። ለዚህ የሚጠየቅ አካልም የለም ብለዋል አቶ በቀለ ነጋ። አቶ በቀለ እንደሚሉት የአምቦ ሰልፍ ላይ ተማሪዎች የኦሮሞ መብት ይከበር፣ ማስተር ፕላኑን ጨምሮ በአጠቃላይ የመሬት ዝርፊያ ይቁም የሚሉ መፈክሮችን አሰምተዋል። ሰልፉም በሰላም ተጠናቋል። የመንዲ ከተማም እንዲሁ የተማሪዎች ሰልፍ የተካሄደ ሲሆን እዚያም የገበያ ቀን ስለነበረ ህዝቡም አብሮ ሲቃወም ውሏል፣ ሲሉ አንድ የከተማው ነዋሪ ተናግረዋል። ቡራዩ የኦሮሞ ነው፣ ሰበታ የኦሮሞ ነው፣ ገላን የኦሮሞ ነው የሚሉ መፈክሮች የተሰሙ ሲሆን ነሞ ደንዲ እኚህን ነዋሪ ሲያነጋግር በነበረበት ወቅት ተኩሱ ይሰማ ስለነበረ ሁኔታውን ሲጠይቀው ነዋሪው ተኩሱ እንደ ዝናብ እየወረደ ነው፣ የሚተኩሱት ግን ወደ ሰማይ ነው። ፈጥኖዎች ተማሪዎችና ነጋዴዎች ላይ ከፍተኛ ድብደባ እያደረሱ ነው። አቶ ሄኖክ ዳግም የተባለ ነጋዴ ቤቱ ፊት ለፊት እንደቆመ ከፍተኛ ድብደባ ደርሶበታል ሲል ከነሞ ዳንዲ ጋር ባደረገው ቃለ መጠይቅ ገልጿል። በተለያዩ ከተሞች ተካሄዱ የተባሉትን የተማሪዎች የተቃውሞ ሰልፍ አስመልክቶ በኦሮሚያ ፖሊስ ኮሚሽን በሚኒስትር ኮሚሽነርነት ማዕረግ የስራ ሂደትና የኮሚኒኬሽን ኃላፊ የሆኑት አቶ ሶሎሞን ታደሰ ሁኔታውን እንዲህ ሲሉ ገልጸዋል። ካኒ ግራ ናገኝ የመንቲሳ ጠበተማዳኒ አካ ብየሴነት ግራቹታ ውበተሙ ደንደውት ግራታ በሀገሪቱ የተረጋጋ ሰላም መኖሩን የገለጹት አቶ ሶሎሞን ማናቸውም አካል አለ የሚለውን ችግር ከሚመለከተው አካል ጋር በውይይት መፍታት እንጂ ጥቂት ተማሪዎች በሚያነሱት ብጥብጥ የህዝቡ ሰላም መደፍረስ የለበትም ሲሉ አሳስበዋል። ባለስልጣኑ አቶ ሰሎሞን በመቀጠል ሰባ ሰዎች ታስረዋል የሚባለው ውሸት ነው። አስራ አራት ተማሪዎች የህብረተሰቡ ሰላም ላይ ችግር ሲያደርሱ ተይዘው ህግ በሚፈቅደው መንገድ ቁጥጥር ስር አውሏቸዋል። ይሄ ፍርድ ቤት የያዘው ጉዳይ ነው። የተደበደበ ተማሪ የለም ብለዋል። በመንዲ ቂልጡ ካራ አምቦ ነጆና ሌሎች ከተሞች ውስጥ ተቃውሞ ቀጥለዋል። ድብደባም አለ ይባላል። ሰዎች ሳነጋግር፣ እኔው ራሴም ተኩስ ሰምቻለሁ። ምን ይላሉ? ብሎ ነሞ ጥያቄ አቅርቦላቸው ነበር። አቶ ሰሎሞን መልስ ሲሰጡ የደረሰን ሪፖርት የለም። ነገር ግን ችግር ካለ በመንግስት በኩል ስህተት ካለ በሰላማዊ መንገድ መጠየቅና መፍትሄ መፈለግ እንጂ ረብሻ መፍትሄ አይሆንም። በጀልዱ ማስተር ፕላኑን አስመልክቶ ተማሪዎች ጥያቄ አንስተዋል። ከመንግስት አካላት ጋር ውይይት ለማድረግ ተስማምተው ሰልፉ በሰላም ተጠናቋል። ማስተር ፕላኑን በደንብ ያለመረዳት ችግር ይታያል ሲሉ አቶ ሶሎሞን ታደሰ ለነሞዳንዲ ገልጸውለታል። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ከምሽቱ ሶስት ሰዓት ከአርባ አንድ ያመለክታል ስቱዲዮ ሰዓታችን። ተከታዩ ቅንብር እሰጥ አገባ በወቅታዊ ርዕስ የኢትዮጵያ ፖለቲካ ነክ ጉዳዮች ዙሪያ የተጀመረው ተከታታይ ክርክር ሶስተኛ ክፍል ነው። እሰጥ አገባ ለምሽቱ ያሰናዳው የኢትዮጵያ መንግስት በሀገሪቱ የተለያዩ መስሪያ ቤቶች ውስጥ የተንሰራፋውን የሙስና አሰራር አስመልክቶ በምርመራ ደረስኩበት ያለውን ያጠናቀረበትን ዘገባ ይፋ ያደረገበትን ጨምሮ በተለያዩ ሰሞነኛ ጉዳዮች ላይ ያነጣጥራል። ተከራካሪዎች አቶ መሐሪ ዮሐንስ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና የስትራቴጂያዊ ጥናቶች ትምህርት ክፍል መምህር፣ የኢህአዴግን ፖሊሲዎች በመከላከል አቶ ፈቃደ ሸዋቅና በዩናይትድ ስቴትስ የብሔራዊ ጤና ምርምር ተቋም በጥናት ስራ የተሰማሩ ናቸው። በኢትዮጵያ ጉዳዮች በመጽሐፍ የሚታወቁም ናቸው። የፕሮግራሙ አዘጋጅና አቅራቢ ሮላ ከበደ። የምሽቱም የሁለት ወገን እሰጥ አገባ ሳምንት በሁለተኛው ክፍል እልባት ከአደረገበት ቦታ ይነሳል። አንድ ጭብጥ ይዞ ነው የሚንደረድረው። ክርክሩ ይቀጥላል። ይህ ጭብጥ የክብደቱን፣ የአነጋጋሪነቱን ያህል ባነሳናት ጥቂት ደቂቃዎች ውስጥ በሁለት ሀሳቦች ብቻ የሚቋጭ አይደለም። የእናንተን ክርክር ተከትሎ አድማጮቻችን በያሉበት አዎንታዊ የሆነ በተጨባጭ የሕብረተሰብን ሕይወት ሊለውጥ የሚችል እኩል እድል የሚሰጡ አማራጮች ላይ መነጋገር እንደሚችሉ ተስፋ አድርጋለሁ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ወዳደረጉት አንድ ሌላ አንኳር ስ እንሻገር በትጥቅ ትግል መንግስትን ለመቀየር የሚንቀሳቀሱ ተቃዋሚ ኃይሎች ውጤት አያመጡም ሲሉ፣ ወደ ሰላማዊ መንገድ ቢመጡ ይሻላል ብለዋል። በአጀማመራችን መሰረት አቶ መሀሪ አሁንም ይሄንን ድል ለርሶ ሰጣለሁ። ሰላማዊ መንገድ ማለት ምን ማለት ነው? በተጨባጭስ እንዴት ነው እውን የሚሆነው? ያው እንግዲህ በትጥቅ ትግል ያው ራሳቸው በዛው በትጥቅ ትግል መንግስትን ለውጣለን የሚል ኃይሎችም የሚያውቁት ይመስለኛል። ዘመኑም አይፈቅድም ያለነው ለማቀፋዊ የፖለቲካ አሰላለፍ የዓለም አቀፋዊ ሁኔታም የሚፈቅድ አይመስለኝም። ያው ያለው አማራጭ በሰላማዊ መንገድ ታግሎ ወክሎ አለው የምትለውን ህዝብ ጥቅም ማስጠበቅ ነው። አለኝ የምትለው ፖለቲካ አስተሳሰብ ህዝቡን እንዲሆን ማድረግ ነው። አቶ ኃይለማርያም በተወካዮች ምክር ቤት ተገኝተው ይህንኑ አስመልክቶ የተናገሩትን ድምፅ አስቀድመን እንስማና ወደ ክርክሩ እንመለሳለን። ለራሱ እንኳን የማይሆነው የሻዕቢያ መንግስት እነሱን ይደግፋል ብለው ቀጼ በተስፋ ይዘው እዛ የተቀመጡትም ቢሆኑ በእኛ እምነት ይሄን ነገር ትተው እየበለጸገች እያደገች ያለች አገራቸው በሰላማዊና ዴሞክራሲያዊ መንገድ ሀሳብ ልዩነትም ካላቸው ሊያቀርቡ በሚችሉበት ደረጃ ላይ የደረሰች በመሆኗ ይሄን ትተው ወደ ሰላማዊ መስመር ቢመጡ ይሻላቸዋል እንላለን። በኤርትራ የሚንቀሳቀሱ ተቃዋሚ ፓርቲዎችን ነው ይበልጥ ትኩረት ያደረጉባቸው። ሰላማዊ መንገድ ይሻላል ብቻ ሳይሆን ኢትዮጵያ ያን ሰላማዊ መንገድ ማስተናገድ የሚችል አመቺ ሁኔታ ውስጥ ነው ያለችው። በሰላማዊ መንገድ ልዩነቶች ሀሳቦች መንጸባረቅ ይችላሉ ነው ያሉት። በዚህ ንግግራቸው አቶ መሐሪ በእርግጥ ይቻላል? አዎ ይቻላል ብዬ ነው የማምነው። ለምንድን ነው የሚቻለው? የተፈጠረው የፖለቲካ የዲሞክራሲ ሂደት አለ። በዛን መንገድ ያው አሁን በኢትዮጵያ ተቃዋሚ ፓርቲን አቋቁመ ሀሳብህን በመግለጽ ያለህን አማራጭ ሀሳብ ፖሊሲ በማቅረብ ያ እንደ ተቃዋሚ ፓርቲ መወዳደር ይቻላል፣ መታገል ይቻላል። እስካሁን ባለፉት ሀያ አራት ሀያ አምስት ዓመታት ብዙ የፖለቲካ ፓርቲዎች በሀገሪቱ ተቋቁመው ሀሳባቸው እየገለጹ ነው ያሉት። እዚህ ላይ አሁን ሊነሳ የሚችለው ያው ህገ መንግስታዊ ስርዓት አለን። ህገ መንግስታዊ ስርዓቱን መሰረት ያደረገ ሰላማዊ ትግል አለ። ይህንን ለማስኬድ በቂ ሁኔታ አለ ብዬ ነው የማስበው። ችግሩ ላይ ግን እዚህ ምንድን ነው የዜሮ ሳም ጌም፣ የዜሮ ድምር ውጤት የምንለው ፖለቲካ ኬድ ብለዋል። ምን ማለት ነው የዜሮ ድምር ፖለቲካ? ተቃዋሚው በቀጥታ አማራጭ ሀሳብ ይዞ መጥቶ በሰላማዊ ትግሉን ያለውን መንግስት ለመቀየር ሳይሆን የሚፈልገው እንዳለ ፖለቲካዊ ለውጥ ለማምጣት ወይም ደግሞ በስልጣን ያለው ኃይል ሙሉ ለሙሉ ከፖለቲካዊ መድረኩን ውጭ ለማድረግ የሚታገል ነው። ተቃዋሚ ነው ስትታገል፣ በመጀመሪያ ደረጃ እኮ ህገ መንግስታዊ ስርዓቱን መቀበል አለብህ። ህገ መንግስቱን መቀበል አለብህ። የተፈጠረው አዲሱን የፖለቲካ ማዕቀፍ መሰረት አድርገህ መሄድ መቻል አለብህ። የተቀመጡት የፖለቲካ ህጎች፣ የሰላማዊ ትግል ህገ ደንቦች፣ የጨዋታ ሩሎች ህጎች፣ እነሱን ተከትለ ነው መሄድ የምችለው ካልሆነ ግን ህገ መንግስቱን የማትቀበለው ከሆነ ህገ መንግስቱን ለመቀየር፣ ህገ መንግስቱን ለመናድ፣ ያለው የፖለቲካ ስርዓት ለመቀየር የምትታገል ከሆነ ዜሮ ድምር ውጤት ነው የሚሆነው። ስለዚህ ምንድን ነው ተቃዋሚው በራሱ ለሀገሪቱ ዴሞክራሲያዊ ግንባታ። ሁሉም አይደሉም፣ አንዳንድ ተቃዋሚዎች ነው እያልክ ያለሁት። አሁን በትጥቅ ትግል ሂደው ከሻዕቢያ ጋር እየታገልን ነው የሚሉ ሰዎችም በሰላማዊ መንገዱ እየታገሉ ነበሩ። ያሰቡትን የዜሮ ድምር ውጤት ዘጠና ሰባት ምርጫ ያየ ነው ነው። ይህንን ካልሆነ ወይ ሙሉውን ነው የምንወስደው፣ ግማሽ አንወስድም፣ ሩብ አንወስድም የሚለው ያንን የታየ የዜሮ ድምር ውጤት የምንለውን ነው። መልካም ሙሉ ለሙሉ መቀየር ስለሚፈለግ ሙሉ ለሙሉ ህገ መንግስቱን መናድ ስለሚፈለግ አሁን የሚሉትን የሚከተል ጥያቄ ላንሳ። ወደ አቶ ፈቃደ እንድሻገር አያደርገኝ፣ ምክንያቱም መሰረታዊ ጥያቄ ነውና ለእርስዎ ማንሳት አለብኝ። በአገር ውስጥ በሰላማዊ መንገድ እርሶ አሁን በገለጹት መንገድ የሚታገሉትም በውጭ ያሉትም ተቃዋሚዎች የሚያነሱት የተቃውሞ ድምፅ መሰማት የማይቻልበት ቦታ ደርሷል። ኢህአዴግ ቀድሞ የነበረውን ለተቃዋሚዎች መንቀሳቀስ የሚያስችል የተቃውሞ ድምፅ መሰማት የሚችልበትን እድል እንኳን ጨርሶ ዘግቷል። በሀገር ውስጥ በሰላማዊ መንገድ መታገል የሞከሩ አልተሳካለንም እያሉ ነውና የተቃዋሚዎች ውጭ ተቃውሟቸውን በኃይል ለመግለጽ የመረጡት በዚህ ምክንያት ነው እያሉ ነው አዎ፣ ተቃዋሚዎች ሁሉም ባይሆንም አሁንም ሁሉም በመፈረጅ አልፈልግም የራሳቸው ድክመት ማየት አልፈልጉም አይፈልጉም። ለምሳሌ በዚህ በባለፈው ምርጫ ኢህአዴግ መቶ ከመቶ አምጥቶ ያው ወደ ፓርላማ ገብቷል። ምንድን ነው ምክንያቱ? ኢህአዴግ ራሱን በመንግስት ደረጃ ስላለ ስለ ጨቆነ ነው ወይ ዴሞክራሲያ? እንደዛ አይደለም። ፓርቲዎቹ ሀምሳ ስድስት ፓርቲ እኮ ነው እየተወዳደረ ያለው በኢትዮጵያ የፖለቲካ ምህዳር ውስጥ ሀምሳ ስድስት ፓርቲ በተለያየ ለተለያየ በተለያየ አቅጣጫ የተለያየ አይዲዮሎጂ የተለያየ አስተሳሰብ ይዞ ሲወዳደር ወደ አንድ ከመምጣት ይልቅ ያው ራሱ መንግስትን ወይም በስልጣን ያለው ፓርቲን ከምንድን ነው የምትለው ይሄ ኮምፒት ከማድረግ ይልቅ ወደ እንትን ነው የገቡት እርስ በርሳቸው የሚፈካከሩት እዛ ድምፁን ደግሞ እዛ ነው ፈርሶ የሚቀረው። መልካም። ሌላ ጥያቄ ማንሳት የሚኖርብኝ አይመስለኝም። የቀደመውን ሀሳብ ሰምተዋል። አቶ ፈቃደ እርስዎ ምን ይላሉ? አሁን አቶ ማሪ ዮሀንስ በደንብ ነው ስሰማው የነበረውና ሙሉ በሙሉ አሁን ወቀሳውን ምኑንም የሚያደርጉት ተቃዋሚዎች ላይ ነው። ተቃዋሚዎች የጨዋታውን ህግ አይቀበሉም፣ ህገ መንግስቱን አይቀበሉም። ሀሳብን የመግለጽ መብት አላቸው። እውነቴን ነው፣ አንድም እንኳን በስህተት እንኳን አምልጧቸው ከመንግስት በኩል ያሉትን ችግሮች ከገዢ ፓርቲ በኩል ያሉትን ችግሮች ለማንሳት እንኳን አልሞከሩም። እዛ ሀገር ስላሉ ምናልባት ይፈሩ ይሆናል አይደኖ፣ ግን ይሄንን መታዘቤን ልንገራቸው ብዬ ነው። ኢትዮጵያ ውስጥ ህገ መንግስቱን የማያከብረው መንግስት ነው፣ ገዥውም ፓርቲ ነው። የፖለቲካ ጨዋታ ህጎች ይወጣሉ። ያንን ጨዋታ ህግ የሚያፈርሰውም መንግስትም ነው። ተቃዋሚዎች የሚወቀሱበት ነገር ቢኖርም እንኳን በአብዛኛው የአንድ ዴሞክራሲያዊ የሆነ የፖለቲካ ከባቢ ኢንቫይሮመንት እንዳይፈጠር ያደረገው ገዥው ፓርቲ ነው። ሙሉ ለሙሉ የመቆጣጠር በጣም ሄጂሞኒስቲክ የሆነ የጠቅላይ ገዥነት አይነት ባህሪ ያለው መንግስት ሁኔታ ባለበት፣ ተቃዋሚዎች በሚዋከቡበት ሁኔታ፣ መሪዎቻቸው በረባ ባረባው የሚታሰሩበት ሁኔታ አሁን ከምርጫው በፊት የነበረውን ሁኔታ አሁን የምርጫውም ውጤት ተቃዋሚዎች ተከፋፍለውት ነው እንጂ ድምፁን መቶ በመቶ ያገኘው ቀጥተኛና ዴሞክራሲያዊ ምርጫ ነው ሊሉን ነው የሞከሩት። አቶ ማህሪ በጣም ያሳዝን ነው። ቢካዝ ይሄ አለም ሁላችንም ህሊና ያለን ሰዎች ነን። ይህንን ታዝበናል። ለምን እንደሆነ ከገዢው ፓርቲ ጀምሮ ሁላችንም የምናውቀው ነገር ነው። እዛ ሀገር ውስጥ ዴሞክራሲያዊ የሆነ የፖለቲካ ድባብ የለም። በሰላም መንገድ ችግርን መፍታት ሁላችንም የምንመርጠው ነገር ነው። እኔ እዛ ሀገር ውስጥ ለፖለቲካ ትግል አንድ ሰው እንዲሞት አልፈልግም። በግጭት መንገድ ችግሩን ለመፍታት ተማረው ወደዛ የሄዱ እየሄዱ ያሉ ኃይሎች፣ የፖለቲካ ሁኔታው የፈጠረው ይመስለኛል። እና በሰላማዊ መንገድ ችግሩን እንፍታ ማለት በጣም ጥሩ ነገር ነው ግን ያንን ለማለት ለዛ የሚሆን ነገር ማመቻቸትን በመንግስት በኩል ይጠይቃል። ምን አድርገ ነው? እና በእኔ ተርም እኔ በምለው መንገድ ግባ ነው ሰላማዊ መፍትሄ ማለት ወይስ ሰጥቶ መቀበል፣ ዋስትና መስጠት፣ የሀገሪቱን የፖለቲካ ሁኔታዎች መቀየርና ዴሞክራሲያዊ ስር እንዲረግጥ በማድረግ ለሁላችንም የሚሆን ሁላችንም እኩል የምንሳተፍበት የፖለቲካ ድባብ መፍጠር ነው የሚያስፈልገው። በሰላማዊ መንገድ ዲሞክራሲያዊ ስርዓት መገንባቱን አስፈላጊነት ሁለታችሁም ትስማማላችሁ። አሁን ባለውና ሊሆን በሚችለው ወይም ደግሞ በተደረጉት ሁኔታዎች ላይ ልዩነቶቻችሁ በእነሱ ነጥቦች ላይ ነውእና በሰላማዊ መንገድ የሚደረግ የፖለቲካ እንቅስቃሴ ትርጉም እንዲኖረው የኢትዮጵያውያንን ሕይወት ማሻሻል እንዲችል በየበኩላችሁ ምን መሆን አለበት? መፍትሄ ጠቁሙ እስኪ፣ የትኛው አማራጭ ትርጉም ሊኖረው ይችላል? ይላሉ። አድማጮች ክርክሩ አልተቋጨም በዚህና በቀሪው ነጥቦች ዙሪያ በሚቀጥለው ሳምንት ተከራካሪዎቹ ይመለሳሉ አሁን ወደ ተከታዩ የመጨረሻ ቅንብር ነው የምናልፈው አፍሪካ በጋዜጦች አሁን ከዛ አስቀድመን አሉላ ጥቂት ጊዜ ስላለን የአድማጮች አስተያየት ብናቀርብስ የተከበራችሁ የቪዮ ድምተኞች የቪዮ ጋዜጠኞች አንድ ግጥም ለመዝሙር የሚሆን ለፐብሊኩ ለሕዝቡ አንቢበለት ሙያተኞች ወደ መዝሙር እንዲለውጡት ለመጠየቅ ነው። እንደሚመስለኝ ግጥሙ ወቅታዊ ነው። እስቲ ለመጀመሪያ ግጥሙ ላንብበላት። እረኛ ስጠን እረኛ፣ ከስራ ገብተን እንድንተኛ፣ ጌታ ተመልከት ወደኛ። እረኛ፣ የበግ እረኛ፣ እረኛ፣ የግል እረኛ፣ እረኛ፣ የሰው እረኛ፣ እረኛ፣ የሕዝብ እረኛ እረኛ የሀገር እረኛ እረኛ ስጠን እረኛ እረኛ ስጠን ሁነኛ ጌታ ተመልከት ወደኛ እረኛ ስጠን የማያንቅላፋ የማይተኛ እረኛ ስጠን የማያዳላ ዳኛ እረኛ አንተ ላክልን ወደኛ እረኛ ጠባቂ ዳኛ የማያዳላ የቆመለኛ ሰላም የሚያስከብር ዘበኛ ምግብ ለረሃብ ምግብ የሚያቀርብ ለረሃብተኛ የሚያሳድግ ህፃናትን ሰብስቦ ወጣቶች እንዲሰሩ በደቦ ወገኖቻቸውን እንዲመግቡ ዳቦ፣ አዛውንትና ሀገር እንዲኖር ጠግቦ፣ የሀገር እረኛ መሪ ዘበኛ፣ ላክልን ከአንተ ወደኛ። ይላል ግጥሙ። ወደ ዜማ ሲለወጥ የሞከርኩት እኔ፣ እረኛ ፍጠን እረኛ፣ እረኛ ፍጠን እረኛ፣ ከስራ ገብተን እንድንተኛ፣ ጌታ ተመልከት ወደኛ፣ እረኛ የበግ እረኛ እረኛ የግል እረኛ የሚል እና የመሳሰለውን ዜማ አድርጎ ሰው እንዲዘም ነው። ህዝብ አለ፣ አገር አለ፣ የጎደለው መሪ ነው የሚመስለኝ። የአሜሪካ ድምፅ አዘጋጆች እንደምቀረበት ከዚህ ከጥይ አስተያየት መስጠት የምፈልገው በመምህር ግርማ ስለ መምህር ግርማ ነው ለምንድን ነው እስካሁን ድረስ ስለ እሳቸው ልትዘግቡ ያልቻላችሁት? ብዙ የቤተ ክርስቲያን ልጆች ንስሆንና ምንም ወንጀል የሌለባቸውን እንደ ህጻን ልጅ ፍርድ ቤት አንዴ ሰኞ፣ አንዴ ማክሰኞ፣ አንዴ ዓርብ እያሉ ሲያመላልሷቸው የሰው ልጅ መብት ስለ እግዚአብሔር ቃል ብሎ ሲገፈፍ ለምን ዝም እንደምትሉ ለምንም እንዳላችሁ እራሱ ይገርመኛል። ቤተ ጀምሮ ምንም አይነት መንፈሳዊነት የሌለበት ሆኗል። አንዳንድ ሁሉንም አለም አንድ እንዴት ነው ከህጉስ አንጻር እኝን አባት ሊያስከስስ ይችላል ወይ? እናንተም ግዴታ ለፖለቲካ ለፖለቲካ ሰው ብቻ ነው እንደ እናንተም ገባውን የምትሰጡት እንደዚህ አይነት አባቶች ስለ ሰላም፣ ስለ ፍቅርና ስለ መረጋጋት ራስን ለመግዛት ስለ ወንጌል ቃል ስለ ክርስቶስ ብሎ የሰበኩት ስለእነሱስ መብት ምንም ነገር መዘገብ አትችሉም ማለት ነው። sauraron Gabina VOA. Shirin Gabina. Blashangul, አዲስ ዝግጅት ከአሜሪካ ድምፅ ሬዲዮ ህዳር 27 ቀን ይጀምራል። ሰላም ለወጣት አድማጮች በሙሉ ለተቀሩትም እንደዚሁ እኔ ንጉሴ መንገሻ ይባላለሁኝ። ዚህ ቮይስ ኦፍ አሜሪካ ወደ 30 ዓመት በላይ የሰራው ሰው ነኝ። አማርኛ ከጀመሩት አንዱ ነኝ። ዛሬ የአፍሪካ ዲቪዥን የአጠቃላይ አፍሪካ ዲቪዥን 16 ቋንቋዎች የሚያስተላልፍ ፕሮግራም ዳይሬክተር ሆኜ ተሾም። ያለው ጋቢና ቪኦኤ ራሱ በጣም የሚማርክ ርዕስ ነው። እኔ ርዕሱ ራሱ በጣም ደስ ነው ያለኝ። ይሄ ፕሮግራም ደግሞ የእናንተም የመጠየቂያም መልስ ማግኛም የውይይት መድረክም ሊሆን ስለሚችል የምትሳተፉበት ነው የተጀመረው። ና ከእንግዲህ ወዲያ ፈረሱም ሜዳውም ያውና ግልቢያው የእናንተ እንግዲህ መሳፈር ነው። ግቡ፣ ተሳፈሩ። ዝግጅቱ የእናንተው የወጣቶች ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አድማጮች፣ ስርጭታችን ሊገባደድ ጥቂት ደቂቃዎች ቀርተዋል። ታዲያ ከማጠቃለያ በፊት ጥቂት ደቂቃዎች ለዜማ አሉን። ነው የሚለው ንጉሱ ታምሬ አቀናባሪያችን ኃይል እየታደሰ መርጦልናል። ሰዎች ስለመውደድ ይሉኝታለ ወይ? እውነቱን እውነቱን እስቲ ንወያይ። ሕመምና ፍቅር ይደበቃሉይ ሰዎች ስለ ፍቅር ይሉኝታለ ወይ? ሰዎች ስለ መውደድ ይሉኝታለ ወይ? እውነቱን እውነቱን እስቲ ንወያይ። ሕመምና ፍቅር ይደበቃሉይ we are be Load the ቀጣሌ ታደሰ እናመሰግናለን። አድማጮች በቀሩ ጥቂት ደቂቃዎች የማጠቃለያ ወሬዎች እናሰማችሁ። ገንዘቤ ዲባባ ከኢትዮጵያ በሴቶች አሽተን ኢተን ከዩናይትድ ስቴትስ በወንዶች የአመቱ ምርጥ የዓለም አትሌቶች ተብለው መመረጣቸውን ዓለም አቀፉ አትሌቲክ ፌዴሬሽን ማህበር ትላንት አስታወቀ። ሁለቱም አትሌቶች እንደ አውሮፓውያን የዘመን አቆጣጠር በ2015 ዓ ም አዲስ የዓለም ክብረ ወሰኖችን ያስመዘገቡ ገንዘቤ በ1500 ሜትር ኢተን በዴካትሎን አሸንፈው በቤጂንግ የዓለም ሻምፒዮን የወርቅ ሜዳሊያ መሸለማቸው ይታወቃል። ገንዘቤ ዲባባ በአምስት ሺ የአዳራሽ ውስጥ ሩጫ ውድድር 14 ደቂቃ ከ18 ነጥብ 86 ሰኮንዶች በመግባት አዲሱን የዓለም ክሮስን ካስመዘገበች በኋላ በአምስት የ1500 ሜትር ውድድሮች አንዴም ሳት ትቀደም አጠናቃለች። በመጀመሪያ ባርሴሎና ላይ ያስመዘገበችውን ሶስት ደቂቃ ከ54 ሴኮንድ ሪኮርድ ከ12 ዓመታት በኋላ የተገኘ የዓለም ፈጣን ጊዜ ሆነዋል። ገንዘቤ ይህን የዓለም አቀፉን አትሌቲክስ ፌዴሬሽን ማህበር ዓመታዊ ሽልማት ለማግኘት በመቻሏ መደሰቷን ገልጣ ድጋፍ የሰጣትን የኢትዮጵያ ሕዝብ አመስግናለች። በ2016 ዓ ምት በመጫው ዓመት በዩናይት ስቴትስ ፖርትላንድ አዳራሽ ውስጥ የዓለም ሻምፒዮና፣ ከዚያም በስቶክሆልም ስዊድን በአንድ ማይል ሩጫ አዲስ የዓለም ሪኮርዶችን ለማስመዝገብ እንደምትሞክር ገልጣለች። ዝርዝሩን በሰኞ ሳምንታዊ የስፖርት ፕሮግራም እናቀርባለን። አንካራ፣ የሩሲያ ጀት አውሮፕላን ቱርክና ሶሪያ ድንበር ላይ መታከጣለች። ወዲህ የቱርክ ጠቅላይ ሚኒስትር አህሜት ድቫግቱሉ የአገራቸው ከሩሲያ ጋር ያላትን ውጥረት ለማርገብ እንደሚፈልጉ አስታውቀዋል። ጠቅላይ ሚኒስትር ዳቩት ኦግሉ በብሪታንያው ታይምስ ጋዜጣ ላይ በወጣ የአስተያየት መስጫ አምድ ላይ በሰፈሩ ቃላት የሀገራችንን ዳር ድንበር የማስከበሩ ሁኔታ እንደጠበቀ ሆኖ ቱርክ ከሩሲያና ከሌሎች ሸሪኮ ሀገሮች ጋር ያለው ውጥረት ለማርገብ ጥረት ታደርጋለች ብለዋል። የማጠቃለያ ወሬዎቹ እነኚሁ ነበሩ። አድማጮች የአሜሪካ ድምፅ ራዲዮ በ19 በ22 ና በ25 ሜትር ባንድ በየቀኑ ከ3 ሰዓት እስካሁን 4 ሰዓት የሚያሰማውን ፕሮግራም እዚ ላይ አበቃ። ያስተናገዱ ናቸው አዲሱ አበበና አሉላ ከበደ ከአቀናባሪያችን ንጉሱ ታምሬ ከትሬኪዩ የስርጭት መሀንዲስ ኔልሰን ሎፔዝ እና ከዋና አዘጋጃ ትታብላቸው እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ቅዳሜ ከምሽቱ 3 እስከ አራት ሰዓት በሚተላለፈው ሌላ መደበኛ የአማርኛ ፕሮግራም እስከምንገናኝ ሰላም ደህና ደሩ። te гляняс реч